የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁ። ቀዳሚው ዝግጅታችን በአምቦ ዩኒቨርስቲ ግጭት ውስጥ የነበሩ ተማሪዎች ለእርቅ የተሰለፉበትን ዘገባ ያሰናዳ ነው። በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር እንጠነቅርበት ነው ሆነ የአምቦ ዩኒቨርሲቲ ፕሬዝዳንት ተር ታደሰ ቀኔ ናቸው። በሙሉ ዝግጅት እንመለስበታለን። ኤልሻዳይ የእርዳታና የልማት ድርጅት የተባለ ግብረተሰናይ ሰናይ ድርጅት ከልመናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍነን ታፍሰንና ወደ ማሰልጠኛ ተቋም ብንወሰድም ለጉልበትና ብዝበዛ እንደዚሁም ለሰብአዊ መብት ጥሰት ተዳርገናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራዕይ ማሰልጠኛ ተቋም ተፈናቅለው ወደ ባህር ዳር ከተማ የመጡ ተማሪዎች ተናግረዋል። ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃ ሳይሰራ በእኛ ጉልበት አንድ ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው እኛ ግን መጣት ስላለብን ወደ ስምንት ና ሰባት ኪሎ ሜትር አካባቢ አስቢው እንግዲህ የአሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል። የምህረት አዋጁ ሊጠናቀቅ ጥቂት ቀናት ቀርተውታል ተብሏል። ማብራሪያ የያዘ ቃለምልልስም አለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል ተፈጥሮ የነበረውን ግጭት ለማብረድ ና ተማሪዎቹን ለማስታረቅ የተለየ አካሄድ የተከተሉትን የዩኒቨርሲቲ ፕሬዚዳንት አስተያየት የያዘ ዘገባ ነው የመጀመሪያው ና ቀዳሚው ዘገባችን። በዚህ የእርቅ ስነስርዓት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ተገባብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማብረድ የተደረገው ጥረት እንዳስደሰታቸውም ተማሪዎቹ ገልጸዋል። አዲሱ የአምቦ ዘጋቢያችን ናኮር መልካ ተከታዩን ዘገባ አልኮልናል። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት አሳስ ሁለት ሁለት ሺ አስራ አንድ ዓመተ ምህረት በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና ና አንድ ስንሆን የማንችለው ነገር የለም እና አንድ ሆነን ሰላማችንን እንጠብቅ ብለዋል። ደስ የምለውን እንደዚህ እንደዛሬ አይነቱን ቀን መፍጠር ስንችል በራሳችን እጅ ደስ የማይለውን ቀን እየፈጠር ስለምንጎዳ እየተጎዳን ስላየው ነው ስሜታዊ የሚሆነው። ምክንያቱም ምክንያቱ ግልጽ ያልሆነ ነገር ግልጽ ባልሆነ ምክንያት ስንጣላ፣ ህዝቡ የፖለቲከኞች መሳሪያ ብቻ ይሆናል። ሌላ ምንም አይሆንም። ተጠቃሚ አሁን ፍትሕ አይረጋገጥም። አንድነት ከሌለ ዲሞክራሲ አይኖርም፣ ፍትህ አይኖርም፣ ነፃነት አይኖርም። የመጣው የዩኒቨርስቲው ሶሻል ወርክ ተማሪ ስለመንሴው እንዲህ ይላል። ጸቡ በሁለቱም ክልሎች ተፈጥሯል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አያውቁም። እናም ተማሪዎች ኮዙን እስካላወቁ ድረስ ያን ነገር መደረግ እንደሌለበት አብዱራማን አልይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። ያለፈው ሳምንት ክስተት ተማሪዎችን ለማጋጨት ያለመ ቢሆንም እኛ የዚህ እኩይ ዓላማ መጠቀሚያ መሆን የለብንም። ይላል የዩኒቨርስቲ ተማሪዎች ወደፊት ማድረግ አለባቸው የሚለውንም ተናግረዋል።

ግጭቱ በትምህርት በኩል ባደረሰብን ጉዳት የትምህርት ጊዜያችንን አሳልፎብናል። መድረስ የነበረብን የትምህርት ክፍለ ጊዜ ላይ አልደረስንም። የሥነ ልቦናም የአካልም ጉዳት የደረሰባቸው አሉ። ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል። ግጭት ሲፈጠር ተጠቃሚ የሚሆኑ አካላት እንዳሉ ይታወቃል። እኛ ግን በመግባባትና በመተባበር ይህንን ለማስወገድ ተስማምተናል። ያለፈው ስህተት እንዳለ ሆኖ አንድነታችንን አጠናክረን እርስ በርሳችን ተናበን አስተማሪዎቻችንና ታላላቆቻችንን የሚነግሩንን ሰምተን ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን። በእርቅ ስነስርዓቱ ላይ ስትታደም አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች። በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይሄ ግጭት ሳይባባስ በፊት ተማሪዎች በመግባባት እና እርቅን በመፍጠር ፍቅርና በማንገስ አብሮ እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል። መከባበርንና አብሮ በመኖር አብሮ በመቻቻልን ትልቅ ያደርጋል ብዬ አስባለሁ። ፋይዳ ሰላም ከሌለ መማር አይቻልም እና ያንን የመማርና ማስተማርን ሂደትን ለማሳደግ ግዴታ ሰላም መኖር አለበት እና የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እምባ ቅሮ እንደነበርም ጠይቀናቸዋል። ሳምንት በተማሪዎቻችን መካከል ግጭት ተፈጥሮ የተወሰኑ ተማሪዎች የቆሰሉበት አጋጣሚ ነበረ እና የዛሬ ሳምንት የደሙ ልጆችን በየሆስፒታል እያደረስን ነበረ። ሰጎጋ ነበረ። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱም ወገን ይህንን ህግ በጣም ያማሩ የሆነ ህግ ነው ያዘጋጁት። ሁሉም ተማሪ እንደዚህ ያደራሽ ሞልቶ ጎጅ ብሎ በሰላም ሲቀመጥ እኔ ራሴ እንባዬን መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና ዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበር? ዛሬ ደግሞ እንዲህ ውስጥ ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንት ግን በጣም በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈቀድ ነው እኛው ራሳችን መሆኑ ያሳዝነኛል፣ የሚል መልእክት ነው ያስተላለፍኩት። ና ከፍተኛ ስሜት ውስጥ የገባው ሰው ያው ደስታ ነበረስ ሪፖርት ውስጥ ደግሞ ደስታ ያለ ሌላ በዛ ምክንያት ነው የነበረው ማለት ነው። ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ ፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል። እኔ ያን አባት ነኝ። አንድ ዩኒቨርሲቲ ክልል ስትሆን የልጆች አባት ነው አድርገህ የምትወስደው። እኔ በጣም የምወዳቸው ትንንሽ ሁለት ልጆች ያሉት እዚህ ግቢ ውስጥ ያሉት ተማሪዎችን በልጆች ነው የማያቸው። ከልጆች አለ እያቸው እና የሆነ ችግር ሲከሰት ልክ ለልጆች የሚያስቡን ያህል ነው የሚያስቡ ሆነ ካምፓስ ላይ የሆነው እዚሁ ካምፓስ በተደረገ ተማሪ ግጭት እዛ የተከሰተ ግጭት የለም በአካል በእርግጥ ተማሪዎች የማራራቅ እንትን ነበረ። ይሄ በእኛ ካምፓስ የተከሰተውን ግጭት በሌላ ዩኒቨርሲቲም ተከስቶ በነበረው ግጭት ተከትሎ ነው። ፕሮግራሙን ስንጨርስ አስር የኦሮሞ ተማሪዎች፣ አስር የአማራ ተማሪዎች እንም አስር ከሌላ ብሄር ተማሪዎች በአንድነት ወደ ፊት ለፊት እንድመጡ ጠየኳቸው። ተጠናቋቸውም ወጡ። ከወጡ በኋላ ተቀላቅለው እንዲሰለፉ አደረግ። ከዛ ታዳሚዎችም ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ ማን አማራ እንደሆነ ማን ትግሬ፣ ጉራጌ፣ ሌላ ብሄር እንደሆነ ምለጌል ብዬ ጠየቁ። ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየቋቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆ መለየት ያቅጠናል ወይ ቢያንስ ኢትዮጵያዊ አለመሆኑ መለየት ያቅጠናል ወይ የሚል ጥያቄ ጠየቋቸው። ሁሉም በአንድ ድምፅ አያቅተንም አሉ። ስለዚህ የዘምን አልኳቸው። እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣምም። ስለዚህ አንድነታችን አጠራቅርም። ለሀገራችን ለዩኒቨርሲቲያችን፣ ብሎም ለዓለም ሰላም መስራት አለብን የሚል መልክት አስተላለፍኩላቸው። ተማሪዎችም ያንን መልክት ሲያስተላልፍ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ድን፣ እኔ አብሬያቸው ይዜ ምግብ በላንና ተለያዩን። በዛ መልኩ ተፈጽመ። ያ ነው ሶሻል ሚዲያ ላይ የተመላለሰ ተማሪዎች እርስ በእርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ጊዜያቸው እንዳይዋከንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን አላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል። የዩኒቨርሲቲ ተማሪ ለሕዝባችን አንድነትና ፍቅር ድልድይ መሆን ነው እንጂ የምጠበቅባቸው ጥላቻ መልዕክተኛ መሆን የለባቸው። በነሱ ምክንያት ቤተሰብ መጨነቅ የለባቸው። ለዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት ኢትዮጵያውያን ፍቅር ተነግርበት ነው መሆን ያለበት። የኔ መልእክት ይሄው ነው። ሁሉም ሰው ይህን መልእክት ሰምቶ የግሉን የበኩሉን አስተዋጽኦ ካደረገ ደግሞ አንድነታችን ይጠነግራል፣ ሀገራችንም ነገ ትበለጽጋለች የምል እምነት አለን። ለአሜሪካ ድምፅ ራዲዮ ናኮር መልካ ካምቦ። ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረ ሰናይ ድርጅት ከልመናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ተገፈን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛ እና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራይ ማሰልጠኛ ተቋም ተፈናቅለናል ያሉና ወደ ባህር ዳር ከተማ ሄዱ ወጣቶች ገልጸዋል። ከመጣን ከአንድ ወር በላይ ሆኖናል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልግንን በሙሉ እንዲያሟለልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉሏሉ ነው ብለዋል። የባህር ዳር ከተማ አስተዳደር ሰራተኛ ማህበራዊ ጉዳይ ጽህፈት ቤት በበኩሉ ተፈናቃዮቹን በዘናቂነት ለማቋቋምና የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶችን ዳርጓል ያሉትን የመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምፅ በሰጡት ቃል ወጣቶቹ በእርሻና በተፈጥሮ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርናና ልማት እንዲገቡ ጥረት ቢደረግም በመዘግየቱ ሊበተኑ ይችላሉ ብለዋል። አስቴር ምስጋናው ናት ይህንን ዘገባ ያሰናዳችው። ከባህር ዳር በተከታዩ ትዳስሰዋለች። ኤልሻዳይ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስዛል የሚል መረጃ ደረሰኝና አዲስ ሲራይ ወደ ተባለው ማሰልጠኛ ተቋም ገባው ይላል ወጣት አክሊሉ ሀይሉ ከዚህ ኤልሻዳይ እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምኑም የተደረገው። ጎዳና ላይ የሚኖሩ ወጣቶች፣ ስራ አጥ ወጣት፣ አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጨምራል። ይህ በስራ እድል ስላልተገኘላችሁ ወደ አግሮ ፕሮሴሲንግ ኢንዱስትሪ ተቀይሯል። በዚህ መስራት ምትፈልጉ ትሰራላችሁ፣ ማትፈልጉ ምሄድ ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ ማል ብዙ ወጣት አልገዋል። ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፌ የገባው የመንግስት ሰራተኛ ነበርኩ ይላል። እኔ ከአዲስ አበባ ንሄድኩት ታፍሽ ንሄድኩ ከአዲስ አበባ ወደ አፋር ሄድ ነው፣ ሌሊት ሄድ ነው። ሲነጋ እዛ ላይ በምንደርስበት ሰዓት ልብስ ተወልቅ ያለሽ፣ ፀጉርሽን ትላጭ ያለሽ ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበረ? ፎርሙ ጎዳና ላይ ስንት አመት ቆይተሃል? አልቆየውም በምትበሳ ዱላ ነበረ? እኔ አሁን ጎዳና አልቆየውም፣ ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያለሁ። ቄሱን ላይሄዳለ ቄስ መምህር፣ ለምሳሌ እኔን ሃይስኩል ያስተማረኝ መምህር ታፍሶ ነው የመጣሱ። እብድም አለ በተመሳሳይ ዝም ብለው ጠርጌ ያመጧቸው፣ እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻዲቅ ገብረ ማርያም የሚባል ነው፣ አሁን ዳርፉል ነው ያለው። ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛ የምናውቀው ታሪክ የለም ስለ ፖለቲካ። አበጣችሁም፣ ፈነዳችሁም ኢህአዴግ ያሸንፏል አለን። በአዲስ ራእይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ። የጎዳና ልጆች ናቸው የአእምሮ ዘገምተኝነት አላቸው ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥቶናል ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጠዋት ላይ ትምህርት እስከምንገባ 50 እና ከዛ በላይ የሆነ ድንጋ ስንሸከም ነበር። ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት አንድ ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግሥት ለሱ ነው ኮንትራት የሰጠው። እኛ ግን መጥጣት ስላለብን ወደ 8 ነው 7 ኪሎ ሜትር አካባቢ አስቢው እንግዲህ የአሁን ለወጣት ተረባር በቆፍሮ ውሃ እንዲገባለት አድርጓል። ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራእይ ማሰልጠኛ ማዕከል ነው የሚለው የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለች። ስራ ካልሰራሽም ደበደብ ያለሽ፣ ብቻሽን ስትቀመጭም ትደበደብ ያለሽ። በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ አስራ ሰባት ሺህ ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው ሶስት ሺህ አንድ መቶ ብቻ ነን ይላል ወጣት ጌታቸው። አስር ወር ለተከታታይ ስልጠና ወስደናል፣ ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወሰድ ከሰለጠን በኋላ ሌላ ሳይት ሰርዱ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት አቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳ የለበት። ከ17 ሺህ ሰው የተመረቀ 11400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ፣ 6880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንትን የመጣ ነው? 3130 ሰው ነው። በየክልሉ ይበታል። ያኛው ሰው ወደ ተደ ወዴት ይድ አይታወቅም። ለምን ተመርቀን በሙ ያንገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው። መከላከያ ሰራዊት ያገር መጣ። እኔ ኮሚቴ ነኝ። በነገራችን ላይ ከሄድኩ ጀምሬ የማዕከሉ የሰው ኃይል አስተዳደር ነኝ። አማራ መሆኔን ማንም ማያቀኝም ማያቆኝም። ረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ። ሩጡ አመልጣሉ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው። ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ። አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ ሲያጭዱ፣ መጨረሻ ላይ ሶስት ሰዓት የጀመረ ጦርነት አስራ አንድ ተኩል ላይ በረደ። የሞተ ሰው ከየጫካ ተለቅሞ ሲመጣ ሁለት ኩንታል ጫማ ነው ይመጣ። ብሄር ተኮርም ነበረው በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽዕኖም ነበረው። ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግን። ወደ አማራ ክልል የመጣነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን አንድ መቶ ስልሳ ሶስት ሆነናል። እንደመጣንም ለክልሉ መንግስት አቤቱታ አቀረብን። አስፈላጊ እርዳታ ተደረገልን። ነገር ግን ዘላቂ መፍትሔ ይሆናሉ ያላቸውን ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም፣ ይላሉ ወጣቶቹ። እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲል ለዚህ ፕሮግራም በነበረባቸው ሰዓት እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ አንረብሽም፣ አንጠይቅም፣ የሚቀበልንም ካጣን ችግር የለውም ዝም ብለን እናድርና በመነጋው እንጠይቃለን። አንድ እንዳትነጋገሩ ተባልን። ስንመጣ ለሰራተኛና ማህበራዊ ጉዳይ እያንዳንዳችን ደብዳቤ ተጽፎ ከፌዴራል መንግስት ማለት ነው ከአቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል። ይፈጸም ከብሎ የበታች አካላት ነው አልፈጽምልን ያሉት ታች ያለው አመራር ላይ ትልቅ የሆነ ችግር አለ። ከክልላችን መንግስት ጋር ግን ምንም ችግር የለም። ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረጉ። በጥቃቅን አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ። የመስሪያ ቦታ፣ የመሸጫ ቦታ፣ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል። ይህን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበረ ፈልገን የነበር ወደ ስራ ለመግባት ፈቃደኛ ያልሆኑ በየተቋም ስንዞር የነሱ ማዕከል የነሱ የመረጧቸው ኮሚቴዎች ከእኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለ እና ከተማ አስተዳደሩ ቀለም ለነዚህ ለመቶ ስልሳ አምስቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማዕከል እየቀለባቸው ነው ያለው። ስልሳ ሺህ ብር የፌዴራል መንግስት ለእንዳለቀቀ የክልሉ መንግስት ገልጾልናል። ነገር ግን ይህ ስልሳ ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ አልተደረገም። እስካሁን አልገባ የእነሱም ጥያቄያቸው ይሄ ነው። እኛ ደግሞ ይህ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል። ኦልሬዲ ፌዴራል መንግስት የመደበላቸው ስለሆነ ማለት ነው። ይሄ ብቻ አይደለም። ይህ ስልሳ ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው። ከክልሉ መንግስት ከአቶ ላቀም ጋር ተነጋግረናል። በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይህን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል። ይህን የጠለፋ ዋስትና ማን ኃላፊነቱን ይውሰድ? ቢያንስ መንግስት የጠለፋ ዋስትናውን በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው። ወጣቶቹ ቀደም ብለው ወደ አነሱት ቅሬታ ተመለስኩ። በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ፣ የጉልበት ብዝበዛ ና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳ የእርዳታ ና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም። እንዳገኘኋቸው ግን የመመለስ ይሆናል። ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውንና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የታወጀው የምህረት አዋጅ ጊዜ ገደቡ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌዴራል ጠቅላይ አቃቤ ሕግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቅርቧል። የፌዴራል አቃቤ ህግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኒ ለአሜሪካ ድምጽ እንዳስረዱት በውጭ የሚገኙ ኢትዮጵያውያንም በአካል መምጣት ሳያስፈልጋቸው ቅጽ መሙላትና ሰርተፍኬት መውሰድ ይችላሉ ብለዋል። አቶ ዝናቡን ያነጋገራቸው እስክንድር ፍሬ ሆነው የአዋጁ ጊዜ ገደብ እንደተጠናቀቀም አብራርተዋል። ከዛው ይጀምራሉ። ምሬት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ ሰው በዛ መሰረት አዋጁ ላይ የተቀመጠው አዋጁ ጊዜ ገደብ ስድስት ወር ራይል ነው የምለው እና ኦልሞስት አሁን ስድስት ወሩ እያለቀ ያለበት ሁኔታ ነው ያለው። ጥቂት ሳምንታት ብቻ ናቸው ስድስት ወሩ። ከአንድ ወር ባልበለጠ ጊዜ ነው ያልቃል። በትክክል በትክክል ጥር 13 ያልቃል ያው ኮምፕሊትሊ ከዛ በኋላ ዋጋ የለውም አዋጁ ምክንያቱም ሐምሌ 13 ኮታ 6 ወራ ስንቆጥር ጥር 13 ያልቃል። እንግዲህ አቶ ዝናቡ፣ ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት? በመቶኛ ማስቀመጥ ይቻላል ወይ ምን ያህሉ ሰው ተጠቀመበት ምን ያህሉ አልተጠቀመበትም? የነበረውን ሁኔታ እስቲ በቁጥር ያስረዱኝ የተጠቀመውን እናውቃለን እሱም በቁጥር ያው አዋጁ ሲወጣ አዋጁ ያስቀመጣቸው የወንጀል ድርጊቶች አሉ በዛ ወንጀል ድርጊቶች ከዚህ በፊት ጉዳያቸው ተጣርቶም የፍርድ ውሳኔ አግኝቶ ማረሚያ ቤት ያሉ የሚጠረጠሩ የሚፈለጉ ምርመራ መዝገብ ተከፍቶባቸው በፕሮሴስ ያሉት ተብሎ የተጠቀሱ ጉዳዮች አሉ። በተለይም ከግንቦት ሰላሳ በፊት በዚህኛው ወንጀል ድርጊቶች ውስጥ ተሳትፏል ተብሎ ያሉት አካላት በሙሉ የዚህ አዋጅ ተጠቃሚ እንዲሆኑ ነው አዋጁ ያስቀመጠው። ነገር ግን አሁን እስከ ዛሬ አሁን እስች ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ ስምንት መቶ ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፍኬት የወሰደበት ሁኔታ ነው። አለ ስንቱ አገር ውስጥ ሆነው ወሰዱ? ስንቶቹ በውጭ ባሉበት በተለያዩ የውጭ ሀገራት ሆነው ኢንተርኔት ሊሆን ይችላል። በተለያየ መንገድ የእናንተ ድረገጽ በመጎብኘት ወሰዱ። በዛም ይታወቃለ ይታወቃል። ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250 ዎቹ የዚህ ምህረት አዋጁ የሚያስቀምጠውን ሰርቲፊኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያሉ ማረሚያ ቤት ውስጥ ከዚህ ጋር ተይዞ ምንም አይነት የታራሚዎች የሉንም ማለት ነው። ሌላው እዙ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ። ወደ 317 ግለሰቦች እዚህ የሰርቲፊኬት የወሰዱበት እውነታ ነው አለም። በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይም ሚሊተሪ ሆኖ በማረሚያ የተለያዩ ወንጀሮች ተከሰው ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው ያለው። በኩብለላ በመሳሰሉት የተከሰሱ ፖሊሶች ማለት ነው። አይ በኩብለላ በመሳሰሉት አይደለም። እነሱ ሌላ ዳታ ነው። አሁን ሌላ እሱኛው በእጅ የለም ግን ማረሚያ ቤት የነበሩ ማረሚያ ቤት ያሉ በማረሚያ ቤት ውስጥ ሆኖ ጉዳያቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው። የቅድሙ 162 ሌላ ውጭ ሀገር ወጥቶ ትውልድ ኢትዮጵያና ኢትዮጵያን ሳሉ ከዚህ ወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ሲጠራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ ሰባ አንድ ግለሰቦች አሉ። ኢንተርኔት በኢንተርኔት ያስቀመጡ ነው፣ ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅጾች አሉ። እሱም ሞልቶ የምረት አዋጁን ሰርቲፊኬት እንዲወስዱ የተደረጉ ሰባ አንድ ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበት ሳት ድረስ ወደ 800 ሰው የዚህ የምረት አዋጁ ሰርቲፊኬት የወሰደበት ሁኔታ ነው ያለው። ያው እስከ መጨረሻው አቀነ ገደም ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው። ግምቶች አሏችሁ እናንተ? ለምሳሌ ምናልባት ይህን ያህል ሰው ነው ጉዳዩ፣ ይህን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበረ አቶ ዝናቡ? አክቹዋሊ ይህን ያህል ሰው ብለን ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱን ለቀናቸዋል። ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰው በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስር ላያሉ ወይም የፍርድ ውሳኔ ያላገኙም ስላሉ እነዛዎቹ በርካታዎች ናቸው የሚሆኑት ብሎ ታሰባል። ምክንያቱም የነበረን የፍትህ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ፣ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመች ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በኃይል በጉልበት መብታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዚዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካታዎቹ ይጠበቃል። ስለዚህ አዋጁ እነዚን በሙሉ ታሳቢ ያደረገ ነው። የሀገሪቱን የፖለቲካል ሚዳሩንም ለማስፋት እንዲያስችል ታሳቢ አድርጎ የወጣ በመሆኑ በርካቶች ቁጥር ሊኖሩ ይችላሉ ተብሎ ይታሰባል። በእኛ በኩል ግን መቶ የምህረት አዋጁ ይገባኛል ጉዳይ ይሄ ነው ብሎ ጉዳዩም በሚያስረዳው ቅጽ እና ማመልከቻ አቅርቦ ሰርተፍኬት የወሰዱ አካላት አሁን ባለ በእጃችን ስምንት መቶ ነው። ይሄ በፌዴራል ደረጃ ያለው ነው። ክልሎቹም በዚህ ረገድ አላቸው። በሌላ በኩል ደግሞ የሚሊተሪ መዋቅሩ አለ። የፌዴራል ፖሊሲ መከላከያ፣ እነሱም ለብቻቸው ይኖራል። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል ሰው ነው ሙሉን ዝርዝር በቁጥር ደረጃ የምንገልጸው ነው የሚሆነው። ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያ ከፌዴራል መንግስት መውሰድ እየቻለ ለምን ከክልሎች ይወስዳል? ጉዳዩ በተያዘበት ጉዳዩ ግለሰቡ ጉዳዩ በተያዘበት ሁኔታ ነው የሚያመለክተው። ይሄ የነከዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው። በዘጠና ሰባት ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ትኩሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቢ ሕግ በፈለገው ጊዜ ሊያንቀሳቀሰው እንዲችል ሆኖ የተቋረጠ ማለት ነው ጉዳይ ያላችኋሉ፣ እነዚህን ሁሉ ይመለከታቸዋል። ይሄ እዚህ አዋጁ ላይ በቦልድ ላይ ያስቀመጠው ምንድነው? ከግንቦት 30 በፊት ያሉት በተቀመጡት በአዋጁ በተቀመጠው ሁለት ሺህ አስር በፊት ወንጀል ተብሎ በተለዩት በተጠረጠሩት ወይም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው ምለው ሌላ የለያቸው ነገር የለም ማለት ስለዚህ ክስ መዝገባቸው ተቋርጦ፣ ነገር ግን አቃቤ ህግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለ ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል። አሁ አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በሚል ተጠርጥሮ የሚፈለግ አለ። ሁለተኛ ደግሞ በምርመራ ላይ ያለ አለ። ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል። ክሳቸው የተቋረጠ፣ ክሳቸው የተቋረጠ የሚል አያስቀምጥም አዋጁ ላይ። ተጠርጥሮ የሚፈለግ ነው። ኦልሬዲ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው የምህረት አዋጅ ባያወጣ ኖሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ፣ ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች፣ ሶስተኛ ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመላክተው። ምን ለማለት ፈልጌ ነው አቶ ዘናቡ፣ ለምሳሌ የክስ መዝገቡ ተቋርጧ ይባልና ነገር ግን የህግ ባለሙያዎች ሲናገሩ እንደምንሰማው አቃቤ ህግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምህረት አይደለም ይሄ የሚባል ነገር አለ። በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ። አንድ ሰው ግን ካለመሙላት ቢሞላ ይሻላል አይ አይፈለግም ብሎ ጽህፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈለግም ላልፈለግም እችል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያዊ በተለይ ከኢትዮጵያ ውጭ አለ። ምን ቢያረግ ተመከራላችሁ? እኛ የምንመክረው አክቹዋሊ በዚህ በአዋጁ ላይ የተቀመጡት የወንጀል ድርጊት ተብሎ የተለዩ ጉዳዮች አሉ። በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገርም ሊወጣ ይችላል እነዚያዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ክሱን ያውቃለሁ ክስ ኦልሬዲ ክስ ተመስረውበትም ሊሆን ይችላል። ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል። ወይንም ደግሞ በሆነ አጋጣሚ ተይዞም ተፍቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ አድቫይዘር የማደርገው ይህኛው የምረት አዋጁ ከማለቁ በፊት ጊዜው ከመጠናቀቁ በፊት የሰርተፍኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው፣ ጥሩ ነው። እዚያ ውስጥ ከሌለ ምንም የሚገደድበት ምክንያት አለ። እኛ በርካቶቹን መዘገባሉ፣ ግን እያጣረን እያጣረን ትክክለኞቹን ሰርተፊኬት እያዘጋጀን እየደወልን በኢሜይልም በማንኛውም ሁኔታ እያገኘ ናቸው። አለበለዛ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለው። ስለዚህ ክፍት ነው ነው ክፍቱን አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው። እንዴት ይግቡ ወደ ድረገጻችሁ? ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያውያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል። ቅጽ አለ የሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይገልጹልኝና በዛ በቃለ ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይህን አፕሊኬሽን ሁሉም ሰው ማመልከቻ ቅጽ አለ ማመልከቻ ቅጽ አለ። ድረገጻችን አለ፣ በድረገጻችን ውስጥ መግባት ይችላል። ይህም ደብሊው ኤፍኤጂ ወይም ፎግ ዶት ጂኦቪ ዶት ኢቲ በሚል ይገቡ ይገቡና በቀላሉ ዙ ውስጥ ገብቶ ከዛ ውስጥ ያለው ማመልከቻ ቅጽሶች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንድሞሉ ና እንድልኩ ማድረግ ብቻ ነው የምንጠበቅባቸው። አልበለዚያ ደግሞ በአካል ቀርቦ ይህን እንድሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይህን እንድሞሉ ሀገር ውስጥ ያሉ ተወካዮቻቸው ሀገር ውስጥ ያሉ ተወካዮቻቸው ይህን ማድረግ ይችላሉ። በጣም ቀላል ነው። አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር፣ በጣም ነው አመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ ነው። እንግዲህ የዛሬው የጋቢና ቪዮይ ጉዟችን በዚሁ ተጠናቋል። እንደ ቀደም ሲል እንደጠቀስኩት አስተያየቶቻችሁን በፌስቡክ አት ማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮይ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞቅቤል ያበሮ ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።